በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ-19 ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት የአቋም መግለጫ በሚል ያወጣውን ጋዜጣዊ መግለጫ ተንተርሶ የተካሄደ ቃለ ምልልስ ነው። ተከታይ አውቅ ነበር ሀያ አንድ የቡድኑ አባላት ስማቸውን አስፍረው ያወጡትን ይህን መግለጫ ለማውጣት የበቁበትን ምክንያትና የመግለጫውን ይዘት አስመልክቶ ለወትሮ በሚያቀርቧቸው ሙያዊ ትንታኔዎች ከሚታወቁት የሕክምና ባለሙያዎች ሁለቱን ጠይቀናል። አሉላ ክብረን ያነጋገራቸው ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ ሁላችንም መዛ ውስጥ ያለ ነው። እንግዲህ ኢትዮጵያ ከሌለች ኮቪድ ናይንቲን ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው ከኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረና፣ ከጥላቻን በራቀ መንፈስ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተገደድነው። ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነጻ ትሆናለ። ድርጊቱን ስታይ በሰው ሕይወት በሰው ንብረት ላይ የሚፈጸም ድርጊት ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ከአድራጊው ጀምሩና ድርጊቱን ወደ መካድ ይሄዳሉ። ፕሮፌሰር ዮናስ እንዳለገዳ ከስኮትስዴል አሪዞና ዶክተር ገበየው ተፈሪ ከዚህ ከዋሽንግተን ዲሲ የአማርኛውን ስያሜ ነው ወስደው በውጭ ሀገር የሚኖሩ ኢትዮጵያውያን የኮቪድ-19 ከፍተኛ አማካሪዎች ቡድን ኢትዮጵያን ኮቪድ-19ን ለመከላከል ቀደም ብሎ የተቋቋመ ድርጅት ወይም የባለሙያዎች ስብስብ ነው በርካታ ወራት ሆኖታል በተለያየ ጊዜ የማነጋገር ድል አግኝተናል ዛሬ ታዲያ የተገናኘ ነው ለየት ባለ ሁኔታ ውስጥ ነው በእርግጥ ኢትዮጵያም ለየት ባለ ሁኔታ ውስጥ ነው ያለችው የኮቪድ-19 ጉዳይ ሳይሆን ወቅታዊ የኢትዮጵያን ሁኔታ በሚመለከት የአቋም መግለጫ ይላል። በጥቅምት 24 2013 ዓ.ም በሰሜን ህዝ ላይ የደረሰው ጥቃት ያሳደረባችሁን ስሜት በመግለጽ ነው የሚንደረደረው። ሰፋችሁ ሰባት ነጥቦችን ይዟል። እስኪ የመግለጫችሁን ይዘት ከመመልከታችን አስቀድሞ ይህን መግለጫ ለማውጣት እንዴት በቃችሁ የሚለውን ብንመለከት አብዛኞቻችሁ የልዩ ልዩ ሕክምና ባለሙያዎች ያላችሁበት በሌሎች የተለያዩ የሙያ መስኮች የታወቁ ባለሙያዎች፣ የኢኮኖሚ ባለሙያዎች፣ የስታቲስቲክስ ባለሙያዎች በውስጣችሁ አሉ። ታዲያ ከዚህ ቀደም ላለፉት ሀያ አመታት አብዛኞቻችሁ የምትሳተፉበት ፒፕል ቱ ፒፕል የተባለውን ጨምሮ በየአመቱ የምታደርጓቸውን ሕክምና ነክ ጉዳዮች ላይ የሚያተክሩ ስብሰባዎች እንከታተላለን። በኢትዮጵያ የተለያዩ ሕክምና ስራዎችን በተግባር ከመስራት አደጋዎች ሲኖሩ ከሚደረጉ እንቅስቃሴዎች ባሻገር ፒፕል ቱ ፒፕል ላይ በይበል በኢትዮጵያ ጉዳይ ላይ በግለሰቦች የሚጻፍ ጽሁፍ በበፊጥ የምናየው ኢትዮጵያ ዘውግ ለይቶ የተነጣጠረ ጥቃት ያደረሰውን ጉዳት በመቃወም ጽሁፍ አውጥታችሁ ነበር። እንደ አቋም ሲወጣ ይሄ ሁለተኛው መሆኑ ነው። አይነተኛ የሆነ ጽሁፍ በመግለጫ መልክ ስታወጡ እንዴት ይሄ ሊወጣ በቃ ከዚህ ከተለምዶ አሰራራችሁ ወጣ ብላችሁ ምንድን ነው እንድትጽፉ ያበቃችሁ? ዶክተር ገበየው እርስዎ ጀምሮ። እሺ በጣም አመሰግናለሁ። እንግዲህ በኮቪድ ላይ ነው እንዳልከው፣ የእኛ ምክርና ምክክር ግን ኮቪድን ስታይ የህዝብ ችግርና የህዝብ እንቅስቃሴ እንድታይ ያስገድድሃል። ይሄ ሁኔታ ሲፈጠር ወደዚህ አቋም ከመድረሳችን በፊት መጀመሪያው እረ ጉድ ያልነው ኮቪድ እንግዲህ አንዱ የሚተላለፍበት መንገድ ሰዎች በብዛት የሚገናኙበት ቦታ ነው። ይሄ ብዙ በሺዎች የሚቆጠሩ አሰባስቦ የሚያንቀሳቀስ ከአንድ ቦታ ወደ ሌላ ሰው የሚወስድ በኮቪድ ምክንያት የሚመጣው አደጋ በጣም ታየንና እዛ ላይ እያስተዋል ግን ይሄ አደጋ ደግሞ እንዲህ አይነት በወቅቱ የተከሰተ ሁኔታ እንዴት ተፈጠረ ዝም ብለንስ የምናየው ነገር ነው ወይ? የሚከለከል ህግ የለም። እኛ ባለሙያ ስለሆን ስለ ሀገሪቱ መጨነቅና ማሰብ ዶክተር ዮናስ ኢትዮጵያ ከሌለች የኢትዮጵያ ኮቪድ አማካሪ መሆን አይቻልም የሚል ሴንቴንስም አለው። እሱንም አሰብን። ከዚህ በፊትም በአርቲስት አጫሉ ግድያ ላይ ኮንሰንሰስ ያለው ሜዥር ሊሆን መግለጫ እንድንጽፍ ስላረገን ተለይተን፣ በታዛቢ የሆነ የምናየው ነገር አይደለም ለእኛ እንደው ሰውን የሚጎዳ ነገር ቫይረስ የሚሆን ራሱ ሰው አቋም ማውጣት አለብን የእውነት ከሆነ ነገር ዶክተር ዮናስም ራሱ ይገልጻል የሰው ህይወት የተወሳሰበ ነው ሳይኮሎጂካል እንትንም አለው እዛ ላይ አደጋ የሚደርስ ነገር እያየን ዝም ማለት አንችልም እንደ ህክምና ባለሙያ ደግሞ በሽታ ነው የምናክመው አሁን የህብረተሰብ በሽታ ላይ ፎከስ አድረግን እንጂ በሽተኛ ሲመጣ መጀመሪያ በሽተኛው እናያለን ከዛ ቀጥሎ በሽታውን ያመጣውን ነገር አድሬስ እናረጋለን በዛ መልክ ሲዘንድ የሆኑ ባለሙያተኞች ትልልቅ ሰዎች ነው ያሉበት መድረኩ፣ እና በዚህ ነገር ላይ አቋም እናውጣ እንነጋገር። ምንም እንኳ አንድ ሁለት እንዲንበልም አልተባሉ ሁላችን በልባችን ያለ ነገር ስለሆነ አገሪቱ አደጋ ላይ መሆኑን ስለተረዳን ደግሞ አንዱ ጥሩ ነገር ምንድን ነው? ጥሩ አይባልም። የተፈጠረው ነገር ብዙ ጊዜ ተከምሮ ተከምሮ ተበላሽቶ ይቆይና መስቀለኛ መንገድ ላይ ይደርሳል። ያ መስቀለኛ መንገድ የሚቀጥለውን ሁኔታ የሚወስን ነው። እዛ ላይ ገብተን እኛ የሚሰማን እንደ ዜግነት እንደተወላጅ ካልተናገርን ካለፈ በኋላ ወይኔ ማለቱም ራሱ ከአግባብ አይደለም። እና እነህ የተለያዩ ምክንያቶች በአእምሯችን ስላሉ ድርጊቱንም ስላየን፣ በእኔ አመለካከት ሁላችን የምንለው ለአንድ ነገር ወደ ፍርድ ከመሄድ በፊት መጀመሪያ ድርጊቱን ነጥሎ ማየት ነው። ነፃ ትሆናለህ ድርጊቱን ስታይ በሰው ሕይወት በሰው ንብረት ላይ የሚፈጸም ድርጊት ድርጊቱን ብቻ ስታይ ይሄ መጥፎ ነው አይደለም ትላለህ። ከዛ በኋላ ወደ አድራጊው ትሄዳለ። ብዙ ጊዜ ሰዎች ካድራጊው ጀምሮና ድርጊቱን ወደ መካል ይሄዳሉ። እኛ ያደረግነው እንደ ባለሙያ በሽታውን አይተን በሽታውን ያመጣውን ነገር አድሬስ እናርግ በሚል ነው። በዛ መልክ ነው አቋም መግለጫ የተጻፈው። መልካም የጽሁፋችሁን ይዘት ገፋ አድርገን እንመለከታለን። ፕሮፌሰር ዮናስ ደርሶ ልመለስና ቀደም ሲል ዶክተር ገበየውም ጠቀስ አድርገውታል። በግሎ በማስታወሻው የጻፉትን ኢትዮጵያ ከሌለች የኮቪድ ምኑን እንዋጋለን የሚለውን እዛው ጽሁፎ ላይ በአማርኛ በግርድፍ በአጭሩ ሲመለስ ከፖለቲካ እንርቃለን ከኢትዮጵያ ግን ፈጽሞ የሚል ጽፏል። የፖለቲካ ርዕዮት ሳይለየን የሙያችን አይነት ሳይለየን እንዲህ ያለ ሁኔታ መሳተፍ ያለብን ነው የሚል አስተያየትም አለው። ከዚህ ውጭም የተለየ ሀሳብ ያላቸው ሌሎችም ሀሳብ ይሰጣሉና እስኪ እርሶ ደም ብሎ የጻፉትን በዚህ ሰዓት እንዴት ተጻፈ? እዚህ ሶፎ ላይ እንደገለጹት የፖለቲካ አስተያየት ሳይገድበን የተለያየ አስተሳሰብን ቢኖረን ከፖለቲካ እንራቅ እንጂ ከኢትዮጵያ አንርቅም የሚለውንም አስተያየቶን ጨምረው፣ አመሰግናለሁ። ሉላ ዶክተር ገበየው እንግዲህ በማካሪ ምክር ቤት ውስጥ የኮቪድ የተላላፊ በሽታ ዋና ኤክስፐርት አዋቂ ናቸው። እሳቸው ናቸው ከጤና ጥበቃም ጋራ የእኛ ግንኙነት ኃላፊ። እውነት ለመናገር እኛ ይህን አቋም መግለጫ እናውጣለን የሚል ግምት አልነበረንም ምንድነው ያደረግነው ኦብዘርቭድ ቢሄቪየር ቅድም ዶክተር ገበየሁን ያለው በተጨባጥ የታዩ ባህሪዎች ድርጊቶች ናቸው ሁላችንም ሳንመካከር አንድ አይነት እንድናስብ ያደረገ ነው ምንድነው አንደኛ በጥቅምት ሀያ ሶስት ወይም በፈረንጆቹ ኖቬምበር ሰከንድ የትግራይ ክልል መሪ እሳቸው ባልተለመደ ሁኔታ እና በጣም ኮስተር ባለ መንገድ አድዋም እዚህ ነው ያለው እዚህ እንቀብረዋለን። እንደዚህ አይነት በእንግዲህ ይዘኛው ቋንቋ በሊጀረንት አይነት አነጋገር አሳዩ እና ብዙ ሰው አስገርመዋል። እኛም አስገረመን። እኔ በተለይ አስገረመኝ። ደግሞ በፈረንጆቹ አቆጣጠር ከዘጠና አንድ እስከ ዘጠና ሶስት ጦር ኃይሎች ሆስፒታል ሰራ ነበር ያን ጊዜ በአጋጣሚ ሆኖ የኢህአዴግ የህወሀት አባላት ሰዎች ለመታከም የሚመጡ ነበሩ እና በእውነት ያን ጊዜ እንደገቡ ነው። በትህትና ነው የሚናገሩት። እንዲያውም እንዲህ አይነት አነጋገር የሚተረጉሙት እነሱ ትምክህት በሚለው ነው። አሮጋንስ እና ቅምት ሃያ ሶስት የዶክተር ደብረጽዮን አነጋገር በነሱ ቋንቋ ትምክህተኛ ይመስላል እና ያ አንዱ እኛ ግሩፕ ውስጥ ብዙ ሰው አላርም ያደረገን ነው። ከዛ በማግስቱ ደግሞ የሰሜኑ እዝ ላይ ድንገተኛ አደጋ ተፈጠረ የሚል ስንሰማ እሱንም ቢሆን ብዙዎቻችን እውነት ነው አይደለም የሚል ነገር ነበር። ነገር ግን ድርጅቱ ብዙ ጊዜ የቆዩ ሰው ስልጣናቸውን በደንብ አላውቅም፣ አቶ ሴኩቱሬ ጌታቸው ልክ እስራኤል በስድስቱ ቀን ጦርነት ቀድማ አረብ ሀገሮችን አጥቅታ አደጋ ከመድረሱ በፊት እራሷን እንዴት እንደተከላከለችና በአርባ አምስት ደቂቃ ውስጥ የኢትዮጵያን የሰሜኑን እዝ በከፍተኛ ቅልጥፍና ከጥቅም ውጭ አውጥተናል ብለው መግለጫ ሲሰጡ ይሄ ሁለት ነገር ሰማን። ከዛ በኋላ በተከታታይ የምንሰማው ኢትዮጵያ የምትባል ነገር አትኖርም የሚል ነገር ሲመጣ፣ ሁላችንም መዛ ውስጥ ያለ ነው። እንግዲህ ኢትዮጵያ ከሌለች ኮቪድ ናይንቲን ማማከርም የለም። በእርግጥ ከፖለቲካና ኮረንቲ ራቅ ብለን ነው የምኖረው። ግን ከፖለቲካ መራቅ እንችላለን፣ ኢትዮጵያ ግን መራቅ አንችልም የሚል አስተሳሰብ ነበረንና ከዛ የተነሳ አንድ ነገር ማለት አለብን። ይህን ዝም ብለን ማለት አንችልም እና ከጥላቻ እና ከእንትን በራቀ መንፈስ ነው፣ ይሄ በተጨባጭ የታዩ ነገሮች ላይ ተንተርሰን ነው ይህንን መግለጫ ለማውጣት የተጋደዝ ነው። መልካም፣ በጽሁፋችሁ የጠቀሳችኋቸውን አንዳንድ ነጥቦች እናነሳለን። ቀደም ብዬ እንደጠቀስኩት ሰባት ነጥቦችን አስቀምጣችኋል። በማን አለብኝ በሰራዊቱ ላይ በተፈጸመው ድርጊት ይላል። ቀደም ብሎ ሰው የገለጹትን ድንገት የኮቪድ አማካሪዎች ምክር ቤት ያለውን አቋም እንደሚከተለው ይገልጻል ይልና ሰባት ነጥቦችን ያነሳል። በሁለተኛ ነጥብ ላይ ያሰፈራችሁት የፈጸሙት ወንጀል ነው የሚለው የህወሓትን መሪዎች የፈጸሙት ተግባር የትግራይ ህዝብ ምኞትና ፍላጎት አይደለም፣ ህዝቡንም አይወክልም። የኢትዮጵያ መንግስት የሚወስደው እርምጃ ወንጀለኞቹን ተጠያቂ የማድረግ ኃላፊነት አለበት ብለን እናምናለን ይላል። በአጭሩ ዶክተር ገበየው ወደ እርሶ ልምጣ። ንጹሐንም በውጊያው መካከል የሚጠመዱበትና ለአደጋ የሚጋለጡበትም ሁኔታ መኖሩ ያንኑ ያህል አሳስቧል። ይበልጥ እንዲባባስ ደግሞ በኢትዮጵያ መንግስት የሚገለጸው ህዝብ ውስጥ ተሸሽገዋል፣ ህዝብን ከለላ ያደረገ ስልት እየተከተሉ ነው፣ ህዝቡን አደጋ ለማጋለጥ አይመለሱም የሚል አስተያየትም እየተሰጠ ነው እንግዲህ ውጊያ ነውና ግጭት ነውና፣ ግራና ቀኝ ያለው ስሜት እንደዚህ ያለው ሁኔታ ሀሳብ ላይ አይጥላችሁም? በዚህ በኩል ያሰባችሁት ነገር ሊኖር ይሆን? ዶክተር ገበየው። እንግዲህ ምንድነው የሰው ህይወት የሰው ንብረት ከቦታ መፈናቀል አሁን ከኖቬምበር ስሪ በኋላ የመጣ ነገር አይደለም፣ እየተካሄደ የነበረም ነገር ነው። ብዙ ሰዎች አሁን ሰው ሊጎዳ ነው ላይ እየተጎዳ ነው ያለው ሰው ቁጥር ይብዛ ይነስ እንጂ ሰው ሞተ ነው። በየክልሉ ለዛ መን የት ነው የሚለው መከራከር ይቻላል። ሁለተኛው ነገር ነው በአሁኑ በዚህ በተነሳው ሁኔታ መንግስት ተዋሃትን ለማስገበር ብሎ ጦራን ከሳክሶ ሄዶ ይሄ ነገር ቢፈስም ይሄ ወንጀል ነው ወደሚለው አቋም አንሄድም። እንደ ግሌ ማስተያየት ነገሩ ከዛ ነው የተጀመረው። ራሱ ደግሞ ድርጊቱ በጣም የሚያስደነግድ ነው። የተኙ ሰዎችን የገዛ ጓደኞችን አጥቅተህ ገለህ ሬሳ ሜዳ ላይ ጥለህ የሰማ ነውን ነው። እንግዲህ የሞተ ሰው ሬሳ ላይ መዝፈን፣ መጨፈር አብሮ ሲበላ ከነበረ ሰው ጋር እንዲህ አይነቱ ድርጊት ለዛ ነው። ድርጊቱ ላይ እናስጠቁር ውሃት ይሰው ማን ይሰው ይሄ ድርጊት ክፉ አይደለም ወይ? በራሱ ይሄ ድርጊት ክፉ ነው። ክፉ ከሆነ ይህንን ያደረገ ወንጀል ከሆነ ወንጀለኛ ፎርማል ጦርነት አይደለም የተካሄደውና ይሄ እንግዲህ ልክ ደይቱደኛ ደኛ በስራችን እንደምናየው አናላይዝ እንደምናደርገው ድርጊቱን ገምግመህ ድርጊቱ መጥፎ ነው ብለህ ድርጊቱን ያደረገ ሰው ነፃ ማድረግ እንዴት ይቻላል? ከባድ ነው። እና ሶስተኛው ነገር ምንድን ነው? እንዲህ አይነት ነገር ሲፈጠር ግልጽ ሆኖ ድርጊቱ ወንጀል የተሞላበት ግፍም የተሞላበት ሆኖ ከዛም አልፎ እንደሰማነው ወደ ማይካድራ ተሸጋግሮ ንጹሐን ሲቪሊያኖች እየተገደሉ ወደፊት በሚደረገው ጥቃት አጥፊዎቹ በሰዎቹ ተደብቀው አደጋ ይደርሳል እና ምን ይደረግ? ያንንም ደግሞ ኦብዘርቭ አድርገን አለ። ጽሁፋችን ውስጥ አለ መከላከያዊ ኃይል ሁሉም ሲንቀሳቀሱ የበቀል እርምጃ ሲያደርጉ አላየ እስካሁን ከሰማ ነው ሪፖርት ተቆጥበው ህዝቡን እያቀፉ እያበሉ እያጠጡ ነው የሚንቀሳቀሱት። እና ይሄኛው መልሶ ማጥቃት የጀመረው ኃይል አካሄዱ የህዝብን ህይወት ለማዳን ከፍተኛ ጥረት የሚያደርግ ስለሆነ በዛ በኩል የሚመጣው ህዝብ ህይወት ላይ ይደርሳል የሚለው ፍራቻ የቀነሰ ነው። አይተ ከሆነ እዛ ላይ አንድ ስቴትሜንት አለች። ትግራይና የትግራይ ህዝብ ኢትዮጵያና ኢትዮጵያዊ ናቸው ብለን ነው እንዲያስቀመጥ ነው። በሂስትሪም በሁሉም ወደኋላ ስትሄድ ህዝቡን ወክያሉ ብሎ ብዙ ነገር የሚያደርግ ግሩፕ አለ። ግን የህዝቡን ስሜት የህዝቡን ፍላጎት ተከትሎ አይደለም። እንደ እውነቱ ከሆነ የትግራይ ህዝብ እውነት ከሌላው ክልል መብቱ ድምፁ የታፈነ ነው በዘር የተደራጀ እንወክላለን ስለተባለ መናገር የማይችል እና ስራቸው አለ አደጋ እንዳይደርስ መግለጫችን ውስጥ ለተፈናቀሉት፣ ለተጎዱት ማንም ከማንም ሳይባል ለሁሉም እርዳታ እንድረስ ብለንም ጥሪ አቅርበናል። እና ይሄ ዝም ብሎ በፖለቲካ ፓርቲዎች መካከል የሚደረግ ግጭት አይደለም። እንደውም እኛ እንኳን ሲቪሊያኖቹ ዝም ብንል በመከላከያ ላይ በደረሰው ኃይል መከላከያ ኃይል ላይ ያደረሱ ሰዎች ወታደራዊ ፍርድ ቤት እኮ ይቀርባሉ፣ አይቀርም። ወታደራዊ ፍርድ ቤት ደግሞ ለውጭ ሰው ለሽምግልና ለድርድር የሚገባበት ነገርም አይደለም እና በብዙ መልኩ የደረሰው ክፋት ከፍተኛ ነው። ወደፊትም እንደዚ አይነት ክፋት እንዲፈጠርም አንፈልግም። ይህንን አይነት ነገር እርምት ከስሩ አውጥቶ ወደ ቀጥተኛ ሰላማዊ መንገድ የሚሄድ ነው። መልካም ፕሮፌሰር ዮናስ በዚሁ በቀደመ ጥያቄ ላይ የሚሰጡት ተጨማሪ አስተያየት ካለ ከዚህ ተከታይ ጥያቄ ጋር አያይዘው ይመልሱልኝ። ከዚህ በጽሁፋችሁ ላይ ከሰፈሩ ነጥቦች የሀገሪቱን ዜጎች በዘውግ ተለያይተው እርስ በርስ በጠላትነት እንዲተያዩ በማድረግም ይከሳል። ይህንም ቡድን ዘውግ የለዩ ግጭቶች ባለፉት ሁለት ዓመታት ውስጥ ከዚህ ቀደም በኢትዮጵያ ውስጥ ባልታየ መልኩ በተደጋጋሚ ታይተዋል። ፕሮፌሰር ዮናስ በሌላ የውይይት መድረክ በህብረት የሚደረጉ ግጭቶችን አስመልክቶ እርስንና አንድ ሌላ ባለሙያ እንደዚህ ያሉ ግጭቶችን ጥላቻዎችን የሚቀሰቅሰው ምንድን ነው በሚል ተነጋግረን ነበር። በዚህ ጽሑፋችሁ ላይ ይሄ ቡድን ለነኚህ ግጭቶች ምክንያት መሆኑንም ይከሳል። በዚህስ ላይ ምን ማስረጃ ማቅረብ ይቻላል? ለእንደዚህ ያሉ እርስ በርስ ግጭቶች ምክንያት መሆኑን ይሄ ቡድን ከዚህ በፊት በዚህ ካውንስላችን ላይ አንድ ያቀረብኩት የጥናት ጽሁፍ ወይም ተመሳሳይ ነገር ነበረ። ይሄም ምንድን ነው? ሁለት ወይም ከሁለት በላይ ሰዎች አንድ ላይ ሲሆኑ አንድ ቡድን ወይም ግሩፕ የምለው ነው እና ግሩፕ ዳይናሚክስ ይፈጠራል እና የሶሻል ሳይኮሎጂስቶች ማለት የስነ ልቦና ሳይንቲስቶች በተለይ በስታንፎርድ ዩኒቨርሲቲ ያጠኑት ነገር ምንድን ነው? ዲቨርሲቲ እና ኮሂሲቭነስ ማለትም ብዙኃንነትና አብሮነት ሁለቱን ሚዛናዊ በሆነ መንገድ መያዝ ያስፈልጋል። ከመጠን በላይ ብዙኃንነት ላይ ትኩረት ካደረገን ዲቨርሲቲ ላይ ሹ ላይ እንዶ ብዙ ትኩረት ካደረግን መበታተን ሊያመጣ ይችላል። በሌላ በኩል ደግሞ ከልክ በላይ አንድን ቡድን ልክ እንደ አንድ ሰው እንዲያስብ ማድረግ፣ ይሄ ደግሞ ግሩፕ ቲንክ የሚባል አደጋ አለው። ይሄ ግሩፕ ቲንክ ማለት ደግሞ የሀሳብ ልዩነት ማቅረብ ይቀራል። ሁሉ ሰው እንደ አንድ ሰው ማሰብ ይጀምራል። አንድ ካሪዝማቲክ አንድ ግርማ ሞገስ ያለው ሰው ቡድን ውስጥ ይነሳና ሁሉ ሰው ይሄ ግርማ ሞገስ ያለውን ሰው የሚለውን ወደዛ የማሰብ ነገር ይመጣል። እና ይህንን እንግዲህ በኤክስፐርመንታል ሳይኮሎጂ በምርምር በጥናት አድርገው ነው ይህን እንግዲህ ያዩትና እንዲያውም ተመራማሪዎቹ ግሩፕ ቲንክ እንዳይመጣ የተለያየ ምክር ሁሉ ይሰጣሉ። ሁልጊዜ ግሩፕ ሲፈጠር ቢያንስ ቢያንስ አንድ ሰው ዴቪልስ አድቮኬት፣ ከሁሉም የተለየ ሀሳብ እንዲያመጣ አንዱ ሁለት ሰዎች መመደብ፣ እናንተ ለየት ያለ ነገር እስቲ በቡድን የምናስበውን የሚፈታተን አቅርቡ፣ እንዲህ አይነት ነገር። ጥንቃቄ ካልተደረገ ሁሉም እንደ አንድ ማሰብ ይጀምራልና ይሄ አስተሳሰብ በህውሃት ብቻ አይደለም። እንደ አንድ ሰው በአንድ ልብ ለማሰብ የመፈለግ አንድ ወጥነት የሚፈልግ ይሄ በተለይ ድሮ ግራ ክንፍ ማርክሲስት ንቅናቄዎች ውስጥ ብዙ የሚታይ ነገር ነው። ይሄ እንግዲህ በማንኛውም ሁኔታ ሊታይ የሚችል ግሩፕ ቲንክ የምንለውና ምናልባት በእኔ ግምት የዛ አይነት አስተሳሰብ ግሩፕ ቲንክ ውስጥ ሳይገቡ አልቀረም የሚል ግምት ነው ያለኝ እንጂ እንዲህ አይነት እርምጃ ይወስዳሉ፣ ከዚህ ድረስ ይሄዳል የሚል ግምት አልነበረኝ። ምናልባትም ለዚህም ይሆናል ወታደሮቹም ሳይዘጋጁ በተኙበት እንግዲህ አደጋ የደረሰው። ይሄ አንዱ እንግዲህ በሶሻል ሳይኮሎጂ አንጻር ነው የማየው እና አይ ቲንክ ይሄ የግሩፕ ቲንክ እያዳለጠ ከድጡ ወደ ማጡ ሳይወስዳቸው አልቀረም የሚል ግምት ነው ያለኝ እና ይሄ አንዱ ምክንያት ነው። ሌላ እንግዲህ እርግጥ የተለያየ የፖለቲካ የተለያየ ምክንያት ይኖራል። እንግዲህ እንዳልኩ ያው እኛ በተቻለ መጠን ከፖለቲካ እንድርቃለን። ከኢትዮጵያ ብቻ ነው ማንርቀው። ይህንን ለማለት ፈልጋለች። ግሩፕ ቲንክ ምናልባት የተለያዩ ምክንያት ሊሆን ይችላል፣ ግን ሊያብራራው የሚችል አንዱ ምክንያት ሊሆን ይችላል። መልካም ግጭቱን የሚመለከተውን ለጊዜው እዚህ ላይ እናቆይና ከግጭቱና በአጠቃላይም አሁን ካሉት ሁኔታዎች ጋር ተያይዘው ያሉትን ሁኔታዎች ሊያባብሱ የሚችሉ አንዳንድ ጭብጦችን እናንሳ። በወቅታዊ ሀገራዊ ጉዳይ ላይ ያወጣችሁትን ጋዜጣዊ መግለጫ በተንተራሱ ነጥቦች ላይ ትኩረት እናድርግ እንጂ ይህ የኮቪድ 19 መዛመት ለመዋጋት የኢትዮጵያ ጤና ጥበቃን ለመርዳት የተሰባሰባችሁ ልዩ ልዩ ባለሙያዎች ናችሁ እና እስኪ ስለሚያነጋግረው ስለሚያሳሰበው ኮቪድም እንነጋገር። በዩናይት ስቴትስ እና በአውሮፓ እጅግ በከፋ ሁኔታ ዳግም በመዛመት ላይ ያለውን የወረርሽኙን ይዞታ ስትመለከቱ በኢትዮጵያ በተለይ አሁን በተጨባጭ ከሚታየው ጨርሶ ቸልተኝነት የጎላበት ሁኔታም ሆነ በአንጻሩ ደግሞ ከግጭቱ ጋር ተያይዞ በሚፈጠረው አመቺ ሁኔታ ይበልጥ እንዳይዛመት ያሳስባችኋል? ከሆነስ ምን አይነት ነገሮች ትኩረት እንዲደረግባቸው ትመክራላችሁ? አድማጮች በውጭ ሀገር የሚገኙ ኢትዮጵያውያን የጸረ ኮቪድ ዘመቻ ከፍተኛ የአማካሪዎች ምክር ቤት ወቅታዊውን የኢትዮጵያ ሁኔታ በሚመለከት ያወጣውን ጋዜጣዊ መግለጫ ተንተርሶ ከአማካሪ ቡድኑ ሁለት አባላት ጋር ያደረግነውን ቃለ ምልልስ አላበቃም። በተለይ እንዲህ ባለው ጊዜ ይበልጥ ሊባባስ በሚችለው የኮቪድ-19 መዛመት ላይ ያተኮረውን ቀሪ ምልልሳቸውን በሌላ ጊዜ እናቀርባለን። ለአሁኑ ግን እንግዶቻችንን ፕሮፌሰር ዮናስ እንዳለገዳንና ዶክተር ገበየው ተፈሪን ለጊዜያቸው እናመሰግናለን።